በኦሮሚያ ክልል መንገድ እንዲዘጋ እና አድማ እንዲደረግ ተላለፈ የተባለው መልእክት በሻሸመኔ ከተማ እንዳልሰራ የከተማው ነዋሪዎች ለቪኦኤ የተናገሩ። ሻሸመኔ ሰላም ሆኗል፣ መንገዷም እንዳልተዘጋ፣ አገር አቋራጭ የትራንስፖርት አገልግሎትም ከተማዋን እያቋረጠ መሆኑን፣ ዳሩ ግን በየቦታው የሚነዙ አሉባልታ ወሬዎች ከማህበራዊ ቀውስ በተጨማሪ ኢኮኖሚያዊ ጉዳትም እያስከተለ መሆኑን ገልጸዋል። የሻሸመኔ ከተማ አስተዳደር የጸጥታ ዘርፍ የከተማው ሕዝብ ሰላም ፈላጊ በመሆኑ ከጸጥታ ዘርፉ ጋር በመቀናጀቱ የጸረ ሰላም እንቅስቃሴ ከሽፏል ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ይህን የተመለከተ ዘገባ ቀጥሎ ያስደምጠናል። የሻሸመኔ ከተማ ነዋሪ የሆኑትና ስማቸው እንዳይገለጽ የፈለጉን አስተያየት ሰጪ ለቪዮ እንደተናገሩት ዛሬ በሻሸመኔ ከተማ አንጻራውን ያሉ ሰላም ተስተውሏል። ከሆነ እንደ ሰሞኑን ከሆነ ሰላሙ ጥሩ ነው። ጸጥታ አስከባሪ ፖሊሶች አሉ፣ ፌደራሎች እና የውስጡ ሰላም እንደሰሞኑ ከሆነ ጥሩ ነው። እንግዲህ ጥሩ ነው። መንገድ ይዘጋ ሱቆች እንዳይከፈቱ ሲባል ነበር ሰሞኑን። የለም መጀመሪያ የተዘጉት ካልሆነ በስተቀር መጀመሪያ አደጋ የደረሰባቸው የተዘጉት ካልሆነ በስተቀር በአሁኑ ሰዓት መንገድን የሚዘጋም የሚያስተባብርም ሀይልም ከሆነ ሱቆች ይዘጉ ወይም ይዘጉ የሚል መልእክት ወይም የተዘጉ ሱቆች ሄዱ መጀመሪያ አደጋ የደረሰባቸው የጠፋው የሰው ሕይወት አይመለስም የወደመው ንብረትም በረጅም ዓመታት እንኳን ቶሎ አይመለስም፣ ያሉት እኒህ አስተያየት ሰጪያችን ከከተማው መደበኛ እንቅስቃሴ በተጨማሪ የትራንስፖርት አገልግሎት በበቂ ሁኔታ የተሰጠ መሆኑን ተናግረዋል። እህ ተሽከርካሪዎች ያለፉ ነው መንገድ የሚዘጉ አካላት ምናምንም ነገር ገበላይነትና የከተማውን ፀጥታ ማስከበር መንግስትና ህዝብ በጋራ ከጠበቁ ጥሩ ነገር ይፈጠራል በማለት ተስፋ መሰነቃቸውም ገልጠዋል። ምሳሌ ሰሞኑን እንግዲህ በግልጽ ያልታወቀው ውስጥ ጭምጭምታ ዝንብሎ ስበርቱ የመረባበሽ ነገር ነበረ እንጂ አሁን ደግሞ ባሌ ሮሪ ወደ አገርፋ ወደተለያዩ ቦታዎች እንደሻሸመኔ አደጋ የደረሰባቸው ሀገሮች የሚወራው ነገር እዚህ ሻሸመኔ እንዳሁኑ ከሆነ የለም። የምንሰማውም ነገር የለም ሰላማችንም እንዳሁኑ ከሆነ ይወጠን በዚህ መንገድ የሚረጋገጥ የሚከበር ከሆነ ህዝቡ ጥሩ እንግዲህ አየ እየተነፈሰ እንዲሁም ይከበራል የሚል እምነትም ተስፋውም አለ። ከሻሸማኔ ሀዋሳ የተመላለስ የሚሰራው አንድ የመንግስት ሰራተኛ ሰሞኑን የታዘቡትን ለቪዮኤ ተናግሯል። እንግዲህ ከሻሸመኔ ሀዋሳ እየተመላለስኩ መስራት ጀመርኩ እንግዲህ ወደ አምስት አመት ሆኖኛል። አሁንም እየሰራው ነው ያለው አሁን በተለይ በዚች ሁለት አመት ውስጥ እየታየ ያለው እና በተለይ በዚ አሁን በዚህ ወቅት ውስጥ ያለው እንግዲህ ይዘጋል የሚል ስጋት በጣም ከፍተኛ የሆኑ ፕሮፖጋንዳዎች አሉ። በቃ ዛሬ መንገድ እንዘጋለን እንደዚህ እናደርጋለን የሚሉ ወሬዎች አሉና አንዳንዴ በስጋት ምክንያት ከስራ ምንቀርበት ባለ ጉዳይ ወስተኛ ምክንያት ይዛላሉ። ስንወጣ ግን ምንም ነገር የሚታይ ነገር የለም። ስጋት ወሬው ብቻ ነው ያለውና ወይ በስጋት ውስጥ ያለነው የነጻነት አይነት ስሜት እየተሰማኝ አይደለም። ባለ ወሬዎች አሉ። ይህን ያህል መንገድ እንዘጋለን በዚህ እናረጋለን በየቤቱ ደብዛቱ እየጻፉ እንደዚህ እያደረጉ ነው የሚባሉ ወሬዎች ወሬዎች የሰላም ነገር የሌላቸው አይነት ወሬዎች አሉና እና ወሬዎች ደግሞ እጅግ በጣም ይረብሻሉ። ቤተሰቦች ይሳቀቃሉ። በአንተ ምክንያት እዚህ ያለ መሥሪያ ቤት ይበተናል። እና ጉዳቱ እጅግ በጣም ሰፊ ነው። ሳይኮሎጂካል ጌም ነው እየሆነ ያለው፣ እና እንትን ያስቸግራል። ሻሸመኔ ከተማ ሰላማዊ መሆኗን መንገዶቿም እንዳልተዘጉ ከሐዋሳ፣ ዲላ ከቡሌሆረና ከሌሎች ከተሞችም ተነስተው መዳረሻቸውን አዲስ አበባ ያደረጉት ተሽከርካሪዎችም የሻሸመኔ ከተማ አቋርጠው እየሄዱ መሆናቸውን ተናግረዋል። ይልቁንስ በተለያዩ ሁኔታ በየቦታው የሚነገሩ አሉባልታ ወሬዎች ማህበራዊና ኢኮኖሚያዊ ጉዳት ያስከተሉ እንደሆነ ገልጠዋል። በጣም የሚገርምህ ይሄ ወሬ ይወራል። ይህን እንኳን መናኸሪያዎች እንኳን ሳይቀር ይሄ ወሬ ይወራል። መናኸሪያዎች ወረፋ ይዘን ሰርፍ ይዘን እንኳን ይወራል። እንደዚህ ነው እንደዚህ ነው፣ ዛሬ መንገድ ይዘጋል፣ ጥቁር ውሃ ላይ ተዘግቷል እዚህ ሶጋ ካምፕ ጋር ተዘብቻል የሚሄዱ ወሬዎች አሉና አንዳንዴ ጊዜ ይሄ ወሬ ሲናፈስ በነገር ላይ ታሪኩ ራሱ በቀጥታ ነው የሚጨምረው። ሰላሳ ብር ነው በአሁኑ ሰዓት ያው በኮሮና ምክንያት ከሻሸመኔ ሐዋሳ ሀያ አምስት ኪሎ ሜትር ምንቀት ነው። አንዳንዴ ጊዜ በዚህ አይነት ሮመሮች ሲመጡ እስከ መቶ ብር ብሎ እየከፈልን የምንመጣበት ሁኔታ አለና መፍትሄውን ከመንግስት ብቻ ከመጠበቅ ይልቅ ህዝቡ በእጁ ያለውን እድል መጠቀም አለበትም ሲሉ ተናግሯል። ለእኔ ቀርቡ ምንድን ነው አጠገቤ ያለው እኔና ጎረቤቴ፣ እኔና ጓደኛዬ እንዳያለን ሰዎች ከተግባባን እና ነገሮችን ኮምፕሮማይዝ የምናደርግ ቢሆን ሶሉሽኑ እዛው ህዝቡ መሀል ነው ያለው። አንዳንድ ጊዜ የሚመለከተው አካል ማድረግ ያለበት ህዝቡ ተደራጅቶ አንድ ሆኖ ነገሮችን በውይይት መነጋገር፣ ሀሳብን በሀሳብ መግደል ሻሸመኔ የከተማ ከተማ አስተዳደር የፀጥታ ዘርፍ ኃላፊ አቶ ስንታየው ጥላሁን የከተማውን ፀጥታ በተመለከተ ለቪኦኤ በስልክ ተናግረዋል። ሻሸመኔ ድባቡ አሁን የሰላም ድባብ አሁን ላይ የሚ ብዙ ችግሮች የሉም። የሰላም ችግር የታሰበው ና ሲወራ የነበረውም ተግባራዊ አልሆነም። በሻሸመኔ ከተማ ደረጃ ማለት ነው። መንገድ መዝጋት ምን ተብሎ ነበረ? ያው እሱ ሳይሳካላቸው ቀርቷል ማለት ነው። ህብረተሰቡና የፀጥታ አካሉ በመተባበር እና በመቀናጀት የታሰበው ነገር እንዳይሳካ ወይም እንዲከሽዝ አድርጓል። የተዘጋ መንገድ የለም። እያቋረጡ እያለፉ ነው ያሉት። ተማም ነው። ጸጥታውን ከማስከበር አኳያ አንደኛ ከዚህ ቀደም ጸጥታውን ያወቁትን አካላት በጎጠፍ ስር ማዋል በነሱ ላይ መረጃ የማሰባሰብ ስራዎችን እየሰራ ነው ያለ ነው። በዚሁ በተጓዳኝ ደግሞ ችግር የደረሰባቸውን አካላት አስተያየት ሰጫዎች እንደተናገሩት መደበኛ እንቅስቃሴና የትራንስፖርት አገልግሎትም ከሐዋሳ ሻሸመኔ፣ እንዲሁም ከሐዋሳ አዲስ አበባ እየተሰጠ መሆኑን አስተውያለኝ። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳ። ዮናታንን ለዘገባው እናመሰግናለን። ከዚሁ ዘገባ ጋር በተያያዘ በሶማሌ ክልል አጎራባች ከተሞችና የድሬዷን ሁኔታ የሚያስቃኝ አጠር ያለ ዘገባ አዲስ ቸኮል ያስደምጠናል። ሰኞ እለት ድሬዳዋ ላይ ወደ ከተማ የሚገቡና የሚወጡ ተሽከርካሪዎች ቁጥር ቀንሶ ነበር። የዚህ ጫናም በከተማዋ ላይ የጫትና አትክልት ውጤቶች እጥረት እና የዋጋ ጭማሪ አስከትሎ ነበር። ይህ ግን በዋናነት በመንገዶቹ መዘጋት የተከሰተ ሳይሆን ተሽከርካሪዎች፣ በተለይም ወደ አቅራቢያ ከተሞች የሚመላለሱ ሚኒባሶች እንቅስቃሴ በመቀነሳቸው የተፈጠረ ነበር። በትላንትናው እለት የድሬዳዋ አስተዳደር ትራንስፖርት ባለስልጣን ለህብረተሰቡ የተለመደ የትራንስፖርት አገልግሎት በማይሰጡ ተሽከርካሪዎች ላይ ጠንከር ያለ ቅጣት እንደሚወስድ ማስታወቁን ተከትሎ ከሞላ ጎደል ሁሉም ሚኒባሶች ወደ ሌሎች ከተሞች የሚሄዱበትን የመውጫ ፈቃድ መናሪያ ቆርጠው የወጡ ሲሆን አንዳንዶቹ ግን መውጫ ቢቆርጡም ወደ ሌሎች ከተሞች ሳይሆን ወደ ቤታቸው መሄዳቸውን ስማቸው መግለጽ ያልፈለጉ አሽከርካሪዎች ገልጸዋል። ትላንትናና ዛሬ የተሻለ የትራንስፖርት እንቅስቃሴ መኖሩን በደንብ አስከባሪነት እንደሚሰራ የገለጸ ወጣት ለቪኦኤ አስታውቀዋል። አሽከርካሪዎችን በሰላም እየተንቀሳቀስ ነው ብለዋል። መንገድ ሰላም ነው። እኛ እየወጣን እየገባ ነው። የተቋረጠ ነገር የለም። ሰኞ እለት በምዕራብ ሐረርጌ ጭሮ ከተማ አንድ ከባድ መኪና መቃጠሉን ተከትሎ ወደ አዲስ አበባ ይደረጉ የነበሩ ጉዞዎች ለተወሰኑ ሰዓታት መስተጓጎላቸውን ስሙን መግለጽ ያልፈለገ የትራንስፖርት ደንብ አስከባሪ ገልጿል። የንብረቱ ባለቤት እንደሆነ የተነገረው ናሽናል ሲሚንቶ አክሲዮ ማህበር መኪና እንዳልተቃጠለበት፣ ሆኖም ሲሚንቶ የጫነ ሌላ ተሽከርካሪ በትላንትናው እለት መቃጠሉ እንደሰሙ የአክሲዮ ማህበሩ ህዝብ ግንኙነት ለቪኦ አስታውቋል። የምዕራብ ሐረርጌ ዞን ኮሚኒኬሽን አላፊው አቶ ሁሴን ዋዩ ግን ቃጠሎ ከከተማዋ ይለዋወጣ ብሎ እሑድ ቀን የተፈጸመ ነው ይላሉ። ከስበተሰብ ከትላንት ወዲያ ማታ ዘጠኝ ሰዓት አካባቢ ነው። መኪናው ቆሞ ነበር ተበላሽቶ ገጠር እዚያው በቆመበት ቦታ ነው በኢንዝል አድርጎ ያቃጠሉት። የጸጥታ ኃይሉ ደርሶ እሳችን ደርሱና እየተፈለገ ነው። ሰዎቹም በዲዛስ ስር ስሩ ብሏል። እሑድ ማታ ዘጠኝ ሰዓት ላይ ነው ቆመዋል መኪና ሁ ሶፍታ መንገጠር ውስጥ ተበላሽቶ ቆሞ ነበር። አቶ ሁሴን አያይዘውም ወደ አዲስ አበባ እና ከአዲስ አበባ ወደ አረርግ የሚደረጉ ጉዞዎች አልተስተጓጎሉም ብለዋል። የተዘጋ መንገድ የለም። ትናንትም ዛሬም በሰላም እየሄዱ ነው። በሳፊን ከጅቡቲ የወጣ መኪናም በሰላም ነው የሄደው። የምስራቅ አረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊው አቶ አያሌው ታከለ እንደ ምስራቅ አረርጌ ሁሉም ወረዳዎችና ሁሉም ከተማዎች ላይ ይቀባ የምነፈሰው ወደ ምንም ነገር አልተሳካም ወይ ደግሞ ህዝቡ በሰላም ወቶ በሰላም እንደሚገባ ነው። እኛ ሪፖርት ያለንም ግምገማችንም ይህንን ነው የሚያሳየው። ሆኖም ወደ ሶማሌ ክልልና ጎራባች የነበረው ጉዞ በሌሎች የሐረርጌ አካባቢዎች እንደነበረው አልነበረም ተብሏል። ወደ ሶማሌ ክልል የሚደረጉ ጉዞዎች ሰኞ ዕለት ተቋርጦ የነበረ ሲሆን ወደ ክልሉ የሚገባው ጫትና የአትክልት ውጤቶች ላይም ከፍተኛ ጥረት ተከስቶ ነበር። ትላንትናና ዛሬ ግን መንገዶቹ አለመዘጋታቸውንና በርካታ የጸጥታ ኃይሎች በየመንገዱ እንደሚታዩ ሆኖም ስጋት የገባቸው አሽከርካሪዎች ቀድሞ በነበረው መጠን እየተንቀሳቀሱ እንዳልሆነ ነዋሪዎች ለቪዮ አስታውቀዋል። ጫትና የአትክልት ውጤቶችም ገበያ ላይ መቅረብ ጀምሯል ተብሏል። ጅቡቲና ሶማሌላንድ ሰኞ እለት የጫትና የአትክልት ውጤቶች አቅርቦት የተቋረጠባቸው ሲሆን ማክሰኞ እለትም ጅቡቲ ላይ እንደተቋረጠ አድሯል። ሶማሌላንድ ግን መግባቱ ነው የተነገረው። በዛሬው እለት ግን አመሻሽ ላይ ጅቡቲ ይገባል ተብሎ እየተጠበቀ መሆኑ ነው ከነዋሪዎችና በድሬዳዋ ከሚገኙ ቤተሰቦቻቸው ያገኘነው መረጃ የሚያመለክተው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ